ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የዛሬ ቅዳሜ የካቲት 30 2011 ዓ ም ፕሮግራም ጀምሯል። በለገጣፎ የቤቶች ማፍረስና የአዲስ አበባ የባለቤትነት ጥያቄ ውጥረት ቀሰቀሰ። በኢትዮጵያ የሽግግር መንግስት የሚያስፈልጉበት ሁኔታ ላይ አለን ብዬ አላስብም፣ እንደሆነ ምናገር ከሆነ ማለት ነው። ምክንያቱም ወደ ሽግግር መንግስት የሚመጡ ሰዎች ሀገር ሽማግሌዎች ናቸው የሚባል ቅጫት ቅጫት በዚህሰት ይህን በአገሪቱ ላይ የተጋገጠውን የጸጥታ ችግር በምን መልኩ ነው እነሱ የሚመልሱት? ወይስ ወይስ ደግሞ ወጃሩ መጠቃቀያ ስልጣኔ ማለት ነው። እኔ በግሌ ኢህአዴግ መፍረስ ነው ያለበት፣ በትክክል በቃው መፍረስ ነው ያለበት። ጊዜያዊ መንግስት እኔ ዶክተር አብይ ራሳቸው ሊሆኑ ይችላሉ። ጊዜያዊ መንግስት ማቋቋም ካልተቻለ በስተቀር በድሮ ወሬ እናርሳለን በድሮ ይሄ በነበረው አካሄድ እንሄዳለን የሚለው ከሆነ ተመልሰን ሌላ ችግር ውስጥ እየገባን እንደሆነ ይኸው እያየ ነው ነው ያደመጣቸኋቸው ዶክተር መንግስቱ አሰፋ ከአዲስ አበባ እንዲሁም አቶ ምልአሉ ፍስሐ ከሚኒሶታ ናቸው። የሁለቱ ውይይት ከዜና ቀጥሎ በሚቀርበው ወቅታዊ ፕሮግራም ላይ ይቀርባል። እንደምናመሻችሁ አድማጮች፣ የሚያስተናግዳችሁ አዲሱ አበበነይ ንጉሥቱ ታምሬ ፕሮግራሙን በመምራት አብሮን እስከ አራት ሰዓት ያመሻል። በቅድሚያ የዓለም ዜና እንድታዳምጡ ጋብዛለሁ። መልካም ምሽል። ጤና ይስጥልኝ! ክቡራትና ክቡራን እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። አልሳንቶስ ቴክኒሻን ሆኖ በስቱዲዮ መሳሪያዎች ላይ ይገኛል። የአማራ ክልል ፕሬዚደንት ሆነው ላለፉት አምስት ዓመታት ያገለገሉት አቶ ገዱ አንዳርጋቸው ትናንት ምሽት ተሸኝተዋል። ለአሸኛኘታቸው ማምሻውን ባህር ዳር ላይ በተሰናዳው የራት ግብዣ ላይ የተገኙት ጠቅላይ ሚኒስትር ዐብይ አህመድ አቶ ገዱ በለውጡ ውስጥ የነበራቸውን አጋዥ ሚና አድንቀው ተናግረዋል። ከአንድ ሳምንት በኋላም ከባድ ወዳሉት ኃላፊነት ጠቅላይ ሚኒስትሩ አቶ ገዱ እንደሚዘዋወሩ ተናግረዋል። በሥነ ሥርዓቱ ላይ የተገኙት ምክትል ጠቅላይ ሚኒስትር ደመቀ መኮንንም ንግግር አድርገዋል። በዚሁ ሥነ ሥርዓት ላይ በዚህ ላይ የተጠናቀረ ዘርዘር ያለ ዘገባ ከደረሰ በዚህ ምሽት ካለበለዚያም ነገ ይዘንላችሁ እንመለሳለን። የደቡብ ክልል ገዢ ፓርቲ የሆነው የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ስብሰባ ትናንት በድንገት የተበተነው በቡድን የተደራጁ አካላት አዳራሽ ውስጥ ገብተው ሕግና ስርዓትን ባልተከተለ አግባብ መድረኩ እንዲታወክ በማድረጋቸው ነው ሲል ትናንት ምሽት መግለጫ ማውጣቱን የሐዋሳው ሪፖርተራችን ዮናታን ዘብዴዎስ ዘግቧል። በአንዳንድ የአመራሩ አባላት ላይም ድብደባ ጭምር መፈጸሙን ድርጅቱ አስታውቋል። በሌላ በኩል ደግሞ ተቃዋሚው የሲዳማ ሓርነት ንቅናቄም ትናንት ምሽት ላይ ባወጣው መግለጫ ደኢህዴንን አካባቢው ሰላማዊ እንዳይሆን ተንኳሽና አደገኛ አድራጎቶችን ይፈጽማል ሲል ከሷል። ሲአን ሰውን አስቆጥቶታል ያለውና ለውይይት የቀረበው ሰነድ ለሲዳማ ህዝብ ጥያቄ መልስ የማይሰጥ ነው ቢልም ደኢህዴን ግን ሰነዱ ዝርዝር ጉዳዮች የተፈተሹበትና ችግሮችንም አንጥሮ ያወጣ፣ በሁሉም ዘንድ መግባባት ተደርሶበት እየተዘጋጀ ነው ብሏል። የሲዳማ ርነት ንቅናቄ በመግለጫው ላይ ተነሳ የተባለው ቁጣ ወደ ከፋ ሁኔታ እንዳይለወጥ፣ በህዝቦች መካከል ችግር እንዳይፈጠር፣ ሰውም ተቃውሞውን ኃላፊነት በተሞላበት መንገድ እንዲገልጽ ጠይቋል። ሐዋሳ ከተማ ውስጥም በጋዜጠኞች ላይ ይፈጸማል የሚባለው ትንኮሳና ጥቃት እንዲቆምና የሲዳማ የክልልነት ጥያቄ በህገ መንግስቱ ብቻ እንዲፈጸም ጠይቋል። ሲአን በሌላ በኩል ደግሞ የደኢህዴን መግለጫ ጉባኤውን ለመበተን የተካሄደውን እንቅስቃሴ ፓርቲው እንደሚያወግዝ አስታውቆ ውይይት እየተካሄደበት ነው የተባለውን ሰነድ አስመልክቶ ለህዝቡ የተሳሳቱና የተዛቡ መረጃዎች እንዲሰራጩ እየተደረጉ ነው ብሏል። ህግን ተላልፈዋል የተባሉ ግለሰቦች ፍርድ ፊት ይቀርባሉ ብሎ እንደሚጠብቅ ያስታወቀው ደኢህዴን ሁኔታው እንዳይባባስ ለማድረግ ሐዋሳ ከተማና የሲዳማ ዞን የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ ሴቶች፣ ወጣቶችና መላ ያው ህብረተሰብ አሳይተው ታላለው ትዕግስት፣ ጨዋነትና የኃላፊነት ስሜት አድናቆቱን ገልጿል። በተከታይ ቀናት ዘርዘር ያለ ዘገባ ሐዋሳ የሚገኘው ሪፖርተራችን ዮናታን ዘብዴዎስ ይዞ ይመለሳል። ህንድና ፓኪስታን ሰሞኑን ገብተውበት በነበረ አደገኛ መዘዝ ሊያስከትል ይችል የነበረ ግጭት ሲያፈገፍጉ ከነበረ ግጭት ሲያፈገፍጉ ፓኪስታን በታጣቂ ቡድኖች ላይ ጠንካራ እርምጃ እንድትወስድ ኒውደልህ ያሳስባለች። ፓኪስታን በበኩሏ በዚህ ሳምንት ውስጥ ብቻ በአስሮች የሚቆጠሩ የታገዱ ድርጅቶች አባላትን እንዲሁም ጃይሽ ኤ ሞሐመድ የሚባለውን ቡድን መሪ ሁለት የቅርብ ዘመዶች ይዛ ማሰሯን አስታውቃለች። ቡድኑ ባለፈው ወር ውስጥ ካሽሚር ግዛት ውስጥ የተፈጸመና ሕይወት ያጠፋ ጥቃት ፈጽመዋል ስትል ህንድ ትከሳለች። ብዙ ቁጥር ያላቸውንና የታገዱ የእስልምና ቡድኖች የሚያንቀሳቅሳቸውን የእምነትና የማስተማሪያ ተቋማት የመንግስቱ ኃይሎች በቁጥጥራቸው ስር ማዋላቸውንም ፓኪስታን አስታውቃለች። ህንድ ግን ፓኪስታን እየወሰድኩ ነው በምትለው እርምጃ አለመርካቷን ገልጻለች። ሰሜን ኮሪያ ተምዘግዛጊ ሚሳይል ለመተኮስ ወይም ሮኬት ወደ ጠፈር ለማስ ወንጨፍ እየተዘጋጀች ነው ሲል ኤንፒአር የሚባለው አሜሪካዊ የራዲዮ መገናኛ ብዙሃን ዘገበ። ሳኑምዶንግ በሚባለው ጣቢያ አካባቢ ከባድ የጭነት ተሽከርካሪዎችና አነስተኛ መኪኖች፣ የባቡር ፉርጎዎችና የከባድ ዕቃ ማንሻና ማንቀሳቀሻ መሳሪያዎች እንቅስቃሴ መኖሩን ከሳተላይት ቅኝት የተገኙ መረጃዎች እንደሚያመለክቱ ራዲዮ ተናግረዋል። የሚታዩት እንቅስቃሴዎች ሰሜን ኮሪያ አንዳች ሮኬት እየሰራች መሆኗን የሚጠቁሙ ናቸው ብለዋል። ካሊፎርኒያ የሚገኘው ሚድልበሪ የዓለም አቀፍ ጥናቶች ኢንስቲትዩት ተመራማሪ ጄፍሬ ሉዊስ ለጣቢያው በሰጡት ትንታኔ የፕሬዚዳንት ዶናልድ ትራምፕ የምረጡኝ ዘመቻ ዳይሬክተር በነበሩት ፓውል ማናፎርት ላይ የ47 ወራት እስራት መፈረዱ በዩናይትድ ስቴትስ የወንጀል ፍትህ ስርዓት ውስጥ አሁንም ችግር እንዳለ ያሳያል የሚሉ ንግግሮች እየተቀሰቀሱ ነው። ለዜና የተያዘው ሰዓት አበቃ። ለቀሪ ዝግጅት ወደ አዲሱ ልመልሳችሁ። የዓለም ዜናውን አደመጥን። አሁን የወቅቱ የፖለቲካ ሁኔታ ከሁለት እንግዶች ጋር የምናደርገው ውይይት ይቀጥላል። እንዳልኩት ወቅታዊ በሆኑ የኢትዮጵያ ፖለቲካ ጉዳዮች ላይ ትዝታ በላቸው ሁለት እንግዶችን አዋይታለች። በለገጣፎ ሕገ ወጥ የተባለው ቤቶችን የማፍረስና ቤተሰቦችን የመለያየት ሁኔታ ቤተሰቦችን ለአደጋ ማጋለጡ እንዲሁም በአዲስ አበባ ባለቤትነት ዙሪያ የሚሰሙ እሰጥ አገባዎች ሀገሪቱን ውጥረት ውስጥ ስለማስገባታቸው ነው ውይይቱ። የሚወያዩት ዶክተር መንግስቱ አሰፋ በሙያ የጥርስ ሐኪም እና የፖለቲካ ተንታኝ ከአዲስ አበባ፣ ከዚህ ከዩናይትድ ስቴትስ ሚኔሶታ ደግሞ አቶ ምልአሉ ፍስሐ የቀድሞ የሰማያዊ ፓርቲ ምክር ቤት አባል ናቸው። እንዳልኩት ትዝታ በላቸው ነች። Besos a ti, ya que no te በጣም ነው የማመሰግነው ሁለታችሁንም። እንግዲህ የኢትዮጵያ ወቅታዊ ፖለቲካ ላይ እንድንወያይ ነው የጋበዝኳችሁ። ሰሞኑን እንግዲህ ኢትዮጵያን እያወዛገበ ያለው ሁለት ነገር ነው። ከለገጣፎ ቤቶች ፈርሰው ነዋሪዎች ቤት ንብረታቸውን ማጣታቸው የሕዝብን ቁጣ አጭሯል። ከዚያም በላይ የአዲስ አበባ የባለቤትነት ጉዳይ አለ። በእርግጥ ለገጣፎን በተመለከተ የኦሮሚያ ክልል ነዋሪዎቹ ህገወጥ ናቸው፣ ህግ እያስከበርኩ ነው፣ ማስጠንቀቂያም ሰጥቻለሁ ይላል። ከዚያ ቀደም ብሎም ግን በሁለቱ ፓርቲዎች መካከል የሰራተኞችን አመዳደብ ጉዳይ በተመለከተ የአብይ አስተዳደር ላይ የማጉረሙረም ስሞታ ይሰማ ነበር። እናም እንግዲህ ከዘጠኝ ወራት በፊት ከፍተኛ ፍቅርና ቅቡልነት የተሰጠው የጠቅላይ ሚኒስትር አብይ አስተዳደር ወይንም ቲም ለማ የተባለው አሁን ጥርጣሬ ውስጥ የገባ ይመስላልና እስቲ በዚህ ላይ መጀመሪያ አስተያየታችሁን ልውሰድ። ዶክተር መንግስቱ አሰፋ አመሰግናለሁ። ምናልባት ለገጣፎ ስልሳ ነው የተዘገበው። አራት ሺህ ነው ብቻ መንግስት ወደ ስድስት መቶ ነው እያለ የዘገበው አገበር ግን ስልሳ ሺህ አይደርስም። ህገ ወጥ ተብሎ በአዲስ አበባ ዙሪያ የተለዩ ራሳ ሁለት ሺህ ናቸው እና ለበተ አንድ ሁለት ሺህ አምስት የወጣ የሰብአዊ መብቶች ጉባኤ መግለጫ ነበረ በአለማት ሰራአስንሳችት ከሆነ አላውቅም ምንድን ነው የሚለው እዛ ጊዜ በለገጣፎ አካባቢ ቁጥሩ ኤግዛክትሊ ሀያ ሺህ ሰዎች ሀያ ሺህ ቤቶች ሀያ ሺህ አንድ መቶ ቤቶች ህገወጥ መልኩ እየተገነቡ እንደሆነ እሱም በተመለከተ ደግሞ በዛ ጊዜ የነበረው የከተማዋ ከንቲባ ፍቅር ቤት ደግሞ አስተዳደሩ ማለት ነው በዜጎች ላይ በነበሩ በዛ ገ በነበሩ ሰዎች ላይ ሰብአዊ መብትን በሚመስል መልኩ የህገወጥ የቤት ግንባታና የመሬት ወረራ እያካሄድ እንደነበረ ገልጾ ነበረ። ከዛ በኋላ የከተማዋ ምክር ቤት ተገናኝቶ ጉዳዩን በትክክል ከመረመረ በኋላ ሹም ሽር እንኳን እንዳደረገ ከንቲባውን እና ምክትል ከንቲባውን እንዳባረረ የሚገልጽ መግለጫ ነበረ። ሁለት ሺህ አምስት ላይ ማለት ነው። ይሄን ሁሉ የማነሳው ምንድን ነው ነገሩ? ምናልባት ህገ ወጥነቱ ላይ ዛሬ ወይ ደሞ ትላንት የተጀመረው እንዳልሆነ እዛ ያዘ ሚል ሚጠቅም ከሆነ ልዬ ነው እና በአጠቃላይ ህ በህገ ወጥነቱ መንግስት ህ ህገ ወጥ ነው ካለ የተለየ የሌላ ሶርስ መረጃም ስላለ እሱ ላይ ብዙ ትርትር የለኝም። እኔ ክራኔ በጊዜው አሁን በዚህ ሰዓት መንግስት ምን ነገር አስጠንቀቂያ እንኳን ቢሰጣቸው ኖሮ በዚህ ሰዓት ለውጡ መሬት ላይ ያለበት ጊዜ ብዙ ሰዎች መንግስትን እየጠረጠሩ በመጠበቅ ጊዜ በአንድ ሳምንት ባልሞላ ጊዜ ውስጥ የዜጎችን ቤት ማፍረት እንዲሆኑ ህጋዊ እንኳን ቢሆን ፍትሐዊ ነው ጊዜ አላስብም። ለውጥረቱ ግብዓት ከመሆኑበት በተጨማሪ አንዳንድ ጊዜ ፖለቲካሊ ዋይዝ ነው ብዬ አላት ሚሰራት ያ ነገር ማድረጋቸው። ሁለተኛ ደግሞ ከፖለቲካል ዲሲሽኑ ኪ የዜጎች ማህበራዊ ያስከተለው የማህበራዊ ብዛቱ እጅ በጣም ብዙ ናቸው ሰዎቹ። ወደ አራት ሺህ ቤት ተፈርሰ ማለት በጣም ብዙ ሰዎች ደካማ ሰዎች፣ ሴቶች፣ ህጻናት፣ አቅመ ደካሞች፣ አረጋውያን ያሉበት ነው እና ያስከተለው ማህበራዊ ቀውስ እና በዚህ ሰዓት ለውጡ መሬት ባለያዘበት መደረጉ ፖለቲካሊ ለእኔ ሰብአዊም አይደለም ፍትሐዊም አይደለም ህጋዊ እንኳን ብሆን ይችል ይሆናል። እሺ፣ በጣም አመሰግናለሁ ዶክተር አሰፋ አቶ እምልአሉ ፍስሐ ዶክተር መንግስቱ አሰፋ ህዝብን ማፈናቀል በአሁኑ ሰዓት ፍትሐዊም አይደለም ህጋዊም እንኳ ቢሆን ለአገሪቱ መረጋጋት አይጠቅምም ብለዋል። ከዛም በላይ እኮ ወደ ሁለት ሚሊዮን የሚጠጉ ኢትዮጵያውያን በእርስ በርስ ግጭት በየቦታው ተፈናቅለው ከቤኒሻንጉል የተባረሩ የአማራና የኦሮሞ ብሔሮች የሆኑ አሁንም መጠለያ ካምፕ ውስጥ ነው የሚገኙት። በደቡብ እንደዚህ ጌዲዮ አካባቢ በሁለት መቶ ሺህ የሚገመቱ ሰዎች ከሱማሌ እንዲሁም የተፈናቀሉ አንዳንዶቹ ቋሚ መኖሪያ ተሰጥቷቸዋል ቢባልም አሁን ድረስ ከቤት ንብረታቸው ተፈናቅለው መጠለያ ውስጥ የሚገኙ ኢትዮጵያውያን እያሉ ሕግን አስከብራለሁ ብሎ ተጨማሪ ዜጎችን ማፈናቀል ምን አይነት ሕጋዊ እርምጃ ነው፣ አቶ እምልአሉ? እኔ ኢህአዴግ ትልቅ ራስ ምታት የሆነው ኢትዮጵያ ላይ ይሄ የህግ ጉዳይ ነው። ኢትዮጵያ ውስጥ የሚፈናቀሉት ህገ ወጥ ብቻ ሳይሆኑ በህግ ስም ህጋዊ የሆኑ ሰዎችም ይፈናቀላሉ። ለገጣፎ እንደ ምክንያት ይነሳል እንጂ አዲስ አበባ ውስጥ ህጋዊ የሆነው ቤት ያላቸው ሳይነገር፣ ሳይመከሩ በልማት ስም የተፈናቀሉ በቂ የሆነ ካሳ ያልተከፈላቸው የትም የተበተኑ ኢትዮጵያውያኖች ብዙ ናቸው። ከመሀል ከሴንተር አዲስ አበባ ነው የሚጀምረው። ህገ ወጥ ናቸው የሚባለው ነገር በየትኛው ህግ፣ ማን ባወጣው ህጉን ያወጣው አካል? ምን ያህል በህግ አግባብ በህዝብ የተመረጠ ነው? አንድ ይሄ መመለስ መቻል አለን። ሁለተኛ ይህን ህግ አስከብራለሁ የሚለው አካል ራሱ ሻጭ ነው። ለገጣፉ አካባቢ ላይ አጋጣሚ ሆኖ ከአዲስ አበባ በቅርብ ነው። ወደዚህ ወደ ሚኒሶታ የመጣሁት እኔም ግዛ ተብዬ ነበር። አካባቢውም በደንብ አውቀዋለሁ። በህግ የይርጋ ጊዜ የሚባል አለ። አንድ ሰው አስር አመት ከአንድ አካባቢ ላይ ሰርቶ ሲኖር በይርጋ መንግስት መጠየቅ አይችልም። ይሄንን ህግ ተላልፈውን ህግ እናስከብራለን የሚሉት ከአስር አመት በላይ የኖረ አስር አመት ሙሉ መንግስት የት ነበር? አንድ ሁለተኛ፣ ሌላ አይደለም የኦህዴድ ባለስልጣናቶች ኮራፕትድ ናቸው። እነሱ ናቸው ደላሎቹም ሲያሻሸጡም የነበሩት በዓይናችን አይተናል በደንብ እኔ ቦታ ጠቅሼ መናገር እችላለሁኝ። መልሰው ደግሞ ዛሬ ህግ የሚያስከብሩት የኦህዴድ ባለስልጣናቶች ናቸው። ይሄ በግልጽ መታወቅ መቻል አለበት። እንደው እዚች ጋር አስተያየት ለማከል እንግዲህ የአሁኑ የኦህደድ መሪ አቶ ለማ መገርሳ ወደ ስልጣን የመጡትም ይህንኑ አግባብ ያልሆነ የመሬት ሽያጭና ህዝብን ማፈናቀል በመቃወም ነው እና የቀደሙት የኦህደድ መሪዎች ካድሬዎች ገበሬውን አላግባብ እያፈናቀሉ መሬቱን ሲቸበችቡ እንደነበር በብዙ መገናኛ ብዙኃን ሀገር ውስጥ ባሉ ፖለቲካ በሚከታተሉ ሰዎች ሲጠቀስ ነበረ። ይቅርታ ስላቋረጥኩት፣ አቶ እምላ አሉ። ይሄ ነገር ብዙ ጊዜ የሚያስተባበሉት ነገር አለ። ኢህአዴግ ውስጥ የተለመደ ሁሉም የአንበሳውን ድርሻ ህወሓት ይወስዳል ይባል እንጂ ሁሉም ውስጥ የነበረ ችግር አሁንም ያለ ነገር ምንድን ነው፣ ሰዎቹ በሀላፊነት የሆህዴድ ኃላፊዎች ይህንን የሰሩት በግለሰብ ደረጃ በህግ ሲጠየቁ ኃላፊነቱን የሚወስደው ግን ፓርቲው ነው። ፓርቲው ምን ተጠየቀ? ፓርቲው ይሄ ሲደረግ እንደ ፓርቲ ምንድን ነበር አማራጭ? እሱ ብቻ ነው ወይ? የኢትዮጵያ ህዝብ እየተገደዱ አይደለም ወይ? እነዚህ ፓርቲዎች ለአራት እየተፈራረቁ አልነበረም ወይ? ኢትዮጵያ ኢትዮጵያ እኮ የኢህአዴጋውያን ነው የሆነችው እንጂ የኢትዮጵያውያን ሆነ አታውቅም። በደንብ እንነጋገር ከተባለ ሰዎች በዜግነታቸው በእውቀታቸው፣ በችሎታቸው ተወዳድረው የሚሰሩበት ሳይሆን በፓርቲ አባልነት ውስጥ እየተወሸቁ አለ እውቀት አለ ችሎታ በሌብነት አገር የሚታመስበት እና ይህንን ማስተካከል ያልተቻለበት እንደውም የመሸፋፈል አይነት ሁኔታ አዝማሚያ ያለበት ሁኔታ ላይ ነው ያለ ነው። ስለዚህ ይሄ ህግን ማስከበር የሚባለው ሽፋን ነው። ከዚሁ ህግን ማስከበር ጋር ተያይዞ አቶ መንግስቱ አሰፋ እንግዲህ ደሃ ላይ ብቻ ነው ወይ ህግ የሚሰራው ኢትዮጵያ ውስጥ? አሁን አቶ እምላአሉ እንዳነሱት በአመራር ላይ የነበሩ አገሪቱ ውስጥ ሙስና ሲያካሄዱ ነበሩ የሚባሉና አሁን በአንድ ክልል ውስጥ በር ዘግተው የተቀመጡ የሰብአዊ መብት ጥሰትም አካሂደዋል የተባሉ ለምሳሌ አቶ ጌታቸው አሰፋ እጃቸው እንዲያዝ መጥሪያ ወጥቷል የሚባል ነገር ሁሉ ነበረ። መጥሪያው ከወጣ በኋላ መንግስት ምንም አይነት ስለ መጥሪያው የተናገረ የለም። ይደራደሩ እንደሆነ እጃቸው ይያዝ እንደሆነ፣ ኢትዮጵያ ውስጥ ህግ የሚሰራው ደሃው ላይ ብቻ ነው ወይ? በፊትም የተፈናቀሉት ደሃ ገበሬዎች ናቸው። አሁንም ደግሞ እየተፈናቀሉ ያሉት ጥረው ግረው ራሳቸውን የህይወታቸውን የልጆቻቸውን ህይወት ለማሻሻል ቤት የገዙ ናቸው የሚፈናቀሉ ያሉትና። እስቲ ይህንን ይመልከቱ። ዶክተር መንግስቱ አሰፋ ኢህአዴግ በአጠቃላይ ሀገሪቱ ላይ መዋቅራዊ ችግር ነው ያስከተላል። እጅግ በጣም በይከፋ ቀውስ ነው። ራሱ ነው ህገ ወጥነቱን ሲያስፋፋ የነበሩ የሰብአዊ መብት ተሰጡንም ህገ ወጥ የቤት ንትን የመሬት ሽያጩንም በልማት ስምም ደግሞ ተማራ አዲስ አበባ ራሱ ሰዎችን ሲያፈናቀል የነበረው ያለ በቂ ካሳ ኢህአዴግ ራሱ ነው፣ ማንም አይደለም። እዚህ ተጨማሪ መናገር ካስፈለገ የዛሬ አምስት አመት አካባቢም የለገጣፎ አካባቢ የህጋዊ ህገ ወጥ የሆነ እነሱ አጠራር እንግዲህ ህገ ወጥ የሆነ የመሬት ሽያጭ ሆነም ገበሬውንም ማፈናቀሉን ሲሰሩ የነበሩት በዛ ጊዜ የነበሩ የኦህዴድ ባለስልጣናት ናቸው፣ ካድሬዎች ናቸው፣ በየደረጃ ያሉ ማለት ነው። ምክንያቱም ይሄንን ህግ ማስከበር ስራም ይፍታዊ ከሚያደርጉት ነገሮች አንዱ እዚህ ውስጥ የተሳተፉ ሰዎች ሲያዙ አይታይም። እዚህ ውስጥ የተሳተፉ ይህንን ገበሬውን አፈናቅለው በደላላ ህገወጥ የሆነ የመሬት ሽያጭ ሲያከናውኑ የነበሩ ሰዎች ሲያዙ፣ ለህግ ሲቀርቡ፣ ፍትህን ሲያገኙ አይታይም። ጉዳዩንም ሚስታዊ ከሚያደረጉት ነገሮች አንዱ ይሄኛ ነው። ፍትሀዊ የሆነ ገጽ የማይገኝበትም ለዚህ ነው። አዲስ አበባ ከዚህ በፊትም ሰብአዊ መብትም የተጠጠሩ ሰዎች በአንድ ክልል ውስጥ ተመሽገው ነው የሚገኙት። እሱ ትክክል ነው። መንግስት መጥሪያ እንዳወጣበት፣ የፍርድ ቤት መጥሪያ እንዳወጣበት መንግስት ብዙ ጊዜ በተደጋጋሚ ተናግሯል። ግን እንዳልሱ በጣም ላላ ያለ የመንግስት አቅም አለ በዚህ ሰአት ማለት ነው። የፌዴራል መንግስቱ ያን ያህል አቅም ያለው ጊዜ አላስብም። እኔ ክልሎች የራሳቸውን የራሳቸውን ሉአላዊነት በሚመስል መልኩ ጠንካራ የሆነ የመንግስት መዋቅር ግንባታ ላይ ናቸው። እንደፈለጉ መግለጫ ያወጣሉ፣ እንደፈለጉ ሌላውን እያስፈራሩ፣ እንደፈለጉ ሌላኛው ላይ መግለጫ እያወጡ፣ እንደፈለጉ እንደዚህ አይነት ስራ እየሰሩ ህገወጥን ህገወጥነትን ማስቀረት በሚል ብዙ ሽፋን ብዙ ነገሮችን እየሰሩበት ያሉበት ሁኔታ ነው ያለው። እኔ እንደማየ በአጠቃላይ ሀገሪቷ ላይ የተከሰተው መዋቅራዊ የሆነ ችግር ነው። ያንን ችግር ደግሞ ያስከተለው ኢህአዴግ ራሱ ነው። እንግዲህ ህግን አስከብራለሁ ብሎ ሲነሳም ኢህአዴግ ሙሉ በሙሉ ህግን ያስከብራለሁ ብና ብለን ብንጠይቅ እሱን ጥያቄ የሚያስነሳ ነገር ነው። ጉዳዩን ኢፍትሐዊ ከሚያደርጉት ነገሮች አንደኛውና ዋነኛው በሰብአዊ መብትም የተጠረጠሩ ሰዎች ወደ ህግ ሲመጡ አይታይም። ሁለተኛ ደግሞ ይሄንን ጉዳይ በተመለከተ በልዩ ሁኔታ በተመለከተ የለገጣፎንም ሆነ በሌላ ቦታ በህግ ማስከበር ስም የተፈናቀሉ ሰዎች ጉዳይ ስናይ በዚህ ውስጥ የተሳጠፉ የሆዴት ካድሬዎች በየደረጃው ወደ ህግ ሲቀርቡ ጉዳያቸው በፍትህ በህግ ሲታይ ሰዎቹ ሲዳኙ አናይ። ስለዚህ አንድ ሁኔታ ያጋደለ ህግን እንደ መሳሪያ የመጠቀም ነገር ነው የሚል አስተሳሰብ ነው ያለን። እሺ ዶክተር መንግስቱ እንግዲህ አቶ እምላሉ ዶክተር መንግስቱ አንድ ነገር ጠቀስ አድርገዋል። ማዕከላዊ መንግስቱ በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ላላ ያለና በሌላ በኩል ደግሞ ክልሎች ጡንቻቸውን ፈርጠም እያደረጉ ባሉበት ሁኔታ ለሀገሪቱስ አንድነት እና ደህንነት ምን ስጋት አለው? ሰሞኑን ለምሳሌ በአማራ ክልልና በትግራይ ክልል መካከል ፍጥጫ አለ። የአማራ ክልል ትንኮሳ እየተፈጸመብኝ ነው፣ በድንበር አካባቢ ወታደሮች እየተከማቹ ነው ይላል። የትግራይ ክልል ባለስልጣናት ያንም ቢያስተባብሉም አልፎ አልፎ ግን ነጻነታችንን እስከ ጊዜውም ድረስ እንከላከላለን የሚል መግለጫ እያወጡ ነው። እስቲ ይህንን ሁለቱን አስተያይተው ይመልከቱ። ከዛ በፊት እኔ ይሄ የሰብአዊ መብት የሚለውን ረገጣውን ያሉ ሰዎችን እሱ ላይ አንዴ ላንሳ። ና ወደዚህ ልምጣ መንግስት ሲሆን ነው ይሄ ነገር በጣም ግልጽ መሆን ያለበት። የሰብአዊ መብት ረገጣ ብለን ስንል በመንግስት ተቋማት ደረጃ በመንግስት ኃላፊነት ደረጃ ስላሉ ነው እንጂ ድርጊቱ በትክክል ወንጀል ነው ሰው የገደሉ ሰዎች፣ በሰው ህይወት ላይ አለአግባብ የሰው ህይወት ያጠፉ፣ የሰው አካል ያጎደሉ፣ የሰው እና በጣም ኃይለኛ ወንጀል ነው። እንትን ይሄ ቃሉ ሰብዓዊ መብት የተላለፉ ሰዎች ብለን ስንል እንደው የጨዋ ዲፕሎማቲክ ቋንቋ ሆነው ነው እንጂ ወንጀል የሰሩ ሰዎች ናቸው የተደበቁት። አንድ ክሊር መሆን መቻል ያለበት ሁለተኛ ነገር ደግሞ፣ እኔ የፍትህ ስርዓቱ ባይሰልፍ አገሪቱ ያለችበት መከራና ህዝቡ ላይ እየደረሰ ያለውን በደል በትክክል ያውቁታል ወይ? አዲስ ቶሻሚያው እኔ በትክክል ልናይ የምንፈልገው በሚዲያ ልንሰማ የምንፈልገው ሰዎች ሰዎች ፍርድ ቤት ሲቀርቡ ለዘርፍቱ ወንጀል ፕሮሰሱን እንዲ ህዝቡ ማወቅ መቻል አለበት። ይህንን ወንጀል የሰሩ ሰዎች ሸማቀቅ መቻል አለባቸው። ለሌላ ትምህርት መሆን መቻል አለበት። ቅጣቱን መታወቅ መቻል አለበት። ይሄ ነገር ሲሆን እያየን አይደለም። የፍትህ ስርዓቱ ራሱ ገና አዲስ እናስተምራለን እየተባለ አልተገናኘም፣ ከህዝቡ ህመምና ቁስል ጋር በደንብ አልተገናኘም። አንድ ትልቁ ችግር ይሄ ነው። ሁለተኛው ይሄ በአማራና በትግራይ ክልል መካከል አቶ መለስ ዜናዊና አቶ ሌንጮ ለጣ በአስራ ዘጠኝ ሰማኒያ ሶስት ኤርትራ ሰነአፌ ላይ ሄደው ኢትዮጵያን የሸነሸን ለት ይህንን ፕሮብሌም ያውቁታል። አልተነገረለትም እንጂ ከዛን ጊዜ ጀምሮ የወልቃይት የጠገዴ በወሎ በኩል ደግሞ የራያ ህዝብ ወደ ትግራይ ሲካለል ችግሮች ነበሩ። ስለዚህ ያኔ ከዛን ጊዜ ጀምሮ የመጣ ችግር ነው ይሄ ነገር፣ እንዴት ነው መፍትሄ የሚያገኘው? እኔ ከህገ መንግስቱ ጀምሮ በትክክል ኢትዮጵያ ትልቅ ጥያቄ ሊነሳበት የሚችል በትክክል መለወጥ ያለበት ነገር ነው። አለበለዛ እንደው በደፈናው እየተሸፋፈነን እንሂድ ካልተባለ በስተቀር እኔ ለውጥ ይምጣ ከተባለ በትክክል አሁን የመጣውን ለውጥ እንደግፋለን። ለውጥ ያመጡትን ሰዎች እንደው በአጭር ጊዜ እየተባለ ግን ደግሞ ሀገር ነው ያለው በትክክል ደግሞ በለውጡ ስር ደግሞ የሚደመረውና የሚያስመስለው እየተቀላቀለ በትክክል ወደ ሌላ መንገድ የሚሄድ የሚመስል ነገር እያየን ነው። ስለዚህ ይሄ ነገር ነገ ላይ ተጠለፉ እንዲሆኑ ሳይባል የሀገር ጉዳይ ስለሆነ እኔ በግሌ ኢህአዴግ መፍረስ ነው ያለበት። በትክክል በቃው መፍረስ ነው ያለበት። ጊዜያዊ መንግስት እኔ ዶክተር አብይ ራሳቸው ሊሆኑ ይችላሉ። ጊዜያዊ መንግስት ማቋቋም ካልተቻለ በስተቀር በድሮ ወሬ እናርሳለን በድሮ ይሄ በነበረው አካሄድ እንሄዳለን የሚለው ከሆነ ተመልሰን ሌላ ችግር ውስጥ እየገባን እንደሆነ ይኸው እያየ ነው ነው። በዚህ ሳምንት ያለው ፕሮሰስ የዚህ የህግ መንግስቱ ሀያ ሰባት አመት የሄድንበት መንገድ ውጤት ነው። ስለዚህ እኔ አሻግራችኋለሁ የሚሉን ከሆነ እነማን ናቸው የሚያሻግሩን? አሁን እንደ መንግስትም ሆኖ ለሚመጣውን መንግስት እየተወዳደሩ አሻጋሪም ሆኖ ትንሽ የሚምታታ ነገር ነው ያለው። ስለዚህ በትክክል ኢህአዴግ አብቅቶለታል። ይሄ ክሊርሊ ሊነገራቸው ይገባል። አመሰግናለሁ። አቶ ምላሉ ፍስሐ። ዶክተር መንግስቱ እስቲ አቶ ምላሉ ባነሷቸው ነጥቦች ላይ የኢትዮጵያ ጉዳይ ያበቃው በዘርና በቋንቋ ህገ መንግስቱ ከከፋፈላት ጊዜ ጀምሮ ነው የሚል እንድምታ ነው ያለው አመለካከታቸው። አሁን ደግሞ ያለው ኢህአዴግ ፈርሶ የሽግግር መንግስት አይደለም አቶ ይምላል፣ እኔ ዶክተር አብይ ራሳቸውም ሊሆኑ ይችላሉ፣ ችግር የለብኝም። የሽግግር መንግስቱን የሚያሻግረን ግን ወደ ገደል እንዳንሄድ ድልድይ ሊሆነል ነው። ስለዚህ የሚቀጥለውን መንግስት ላይ እኔ ሳተፋለው የሚል ከሆነ ክርስቶስ ለስጋው አደላ ነው የሚመጣው። ስለዚህ ገለልተኛ የሆነ በሀገር ሽማግሌዎች ሊሆን ይችላል፣ ሀገሪቷ በሽግግር መንግስት መመራት አለበት። አመሰግናለሁ። ዶክተር መንግስቱ እዚህ ላይ አስተያየቶን ይስጡን። ኢህአዴግ ባለፉት አመታት የመራበት በዘር እና በብሔር የተመሰረተ ፌዴራሊዝም እና ህገ መንግስት ችግር አምጥቷል የሚለው እሱ በምስማማባቸው ፖይንቶች አሉ በዚህ ሰዓት በአማራና በትግራይ በኩል የሚነሳው የጦርነት ትንኮሳን ይህን ሁሉ ዓመት ቢሻል ራሱ በዚህ ሰዓት ወደ ጦርነት እንዲገቡ የሚያደርግ ህገ መንግስቱ ነው የሚል ነገር ግን እምነት የለኝም ነው በዚህ ሰዓት። ምክንያቱም የኢትዮጵያ ህዝብ ጦርነትን የሚያውቅ በጦርነት የኖረ ህዝብ ነው። በውጭም በውስጥም ስንዋጋ የኖርን ሰዎች ነን። የጦርነትን አስከፊነት የምናውቅ ሰዎች ነን እና ህገ መንግስት ተጣሉ የሚል ነገር ያለው አይመስለኝም። በጦርነት የሚገኝ መፍትሄ አለ ብዬ አላስብም፣ በፍጹም ማለት ነው እና ወደዛ እንዲወስዳቸው ይሄ ህገ መንግስት እኮ ቃለ እግዚአብሔር አይደለም፣ ሊቀየር ይችላል። ይሄን መቀየር የሚችለው ደግሞ አሁን በስልጣን ላይ ያለው አራሱ እኮ ቢፈልግ ሊቀይረው ይችላል። ያን ያህል ለጦርነት ያኛው ነው የጋበዛቸው የሚል ነገር የለኝም። ይሄ ማለት ግን በወልቃየት በራያ በጠገቤ በኩል ያለው የድንበር ይገባኛል ችግር እንዳለ ሆኖ ቢፈልጉ እነዚህ ሁለቱ ህዝቦች ሊፈሩት በቀላሉ ሊፈቱት ይችላሉ፣ ሁለቱ አመራሮች ማለት ነው። እዚህ አዲስ አበባ መጥቶ ደብረ ጽዮንና ገዱ ፕሬዚደንት በነበሩበት ጊዜ ገዱ ማለት ነው እና እዚህ መጥቶ ታርቀናል ብለው ከሀይማኖት አባቶች ጋር መግለጫ ሰጥቶ ይሄው እኔ ባህር ዳር ሂጅ ነው ይሄን ነው የማወራው አሉ፣ ይሄኛው እኔም መቀሌ ሂጅ ይሄን ነው የማወራው አሉ። ይሄ ችግር ጊዜያዊ ችግር በዚህ ሰዓት ችግሩን ለመፍታ በኋላ ማለት ካልሆነ በስተቀር እነሱ ናቸው። ኢህአዴግ ማለት እነሱ ናቸው። የዚህ ህግ አርቃቂዎች ማለት እነዚህ እነሱ ናቸው። የዚህ ሀገር መሪ ማለት በብሄር ላይ የተመሰረቱ ፖለቲካ ችግር አንዱ ሆ ኦፍኮርስ፣ በቃ ያመጣቸው ችግሮች አሉ። ሌላው በጥናት የሚረጋገር ቢሆንም ማለት ነው። በሁለተኛ ላይ ደግሞ ስለ ሽግግር መንግስቱን በግሌ በሽግግር መንግስት በዚህ ሰዓት አላምንም እንደሆነ ከሆነ ማለት ነው። ምክንያቱም በኢትዮጵያ የሽግግር መንግስት የሚያስፈልግበት ሁኔታ ላይ አለም፣ ብዬ አላስብም እንደሆነ ለመናገር ከሆነ ማለት ነው። ምክንያቱም ወደ ሽግግር መንግስቱ የሚመጡ ሰዎች ሀገር ሽማግሌዎች ናቸው ቢባል ከጫፍ እስከ ጫፍ በዚህ ሰዓት ይህን በአገሪቱ ላይ የተጋጠጠውን የጸጥታ ችግር በምን መልኩ ነው እነሱ የሚመልሱት? ወይስ ወይስ ደግሞ በጃዙር መከላከያው ስልጣን ያዝ ማለት ነው። እኔ በብጹም ችግሩን ይፈተዋል የሚል እምነት የለኝም። ይልቁንስ ጠቅላይ ሚኒስትር አብይ ማለት ነው አሸጋግራችኋለሁ እንዳሉት ማዕከላዊ መንግስታቸውን አረንክረው የሚመሯቸውን የኢህአዴግ የክልሎች የኢህአዴግ አባል ድርጅት መሪዎችን ጠርተው በስርዓት ቢያነጋግሯቸው ወይ ደግሞ ወደ አንድነት የሚመጡበትን ሁኔታ ቢያመቻቸው ጊዜያዊ የሆነ ጠንካራ የሆነ የመንግስት አሰራርም ሊዘረጉ እስከሚቀጥለው ምርጫ ድረስ ሊያሻግሩ ይችላሉ የሚለምለታለን እንጂ በዚህ ሰዓት ሌላ መዋቅር፣ ሌላ በሀገር ሽማግሌዎች ወይ ደግሞ በባለሙያዎች የሚመራ መንግስት በምንድን ነው ምንድን ነው ዋስትናው? ማን ነው ጸጥታውን የሚያስከብረው? ዞሮ ዞሮ የመንግስት አካል ነው፣ መከላከያውና የጸጥታ አካል ነው። እነሱስ በተለየ መልኩ ምን የተለየ ብቃት ቢኖራቸው ከጫፍ እስከ ጫፍ ኢትዮጵያን አንድነትና ሰላም ደህንነት ያስጠብቃሉ የሚል እምለት የለኝም። እንደሆነ ለመናገር ከሆነ ማለት ነው በዚህ ሰዓት ይሄንን ለማድረግ ቢፈልግ ከአብይ የተሻለ ሰው አላገኝም። ይሄ ማለት አብይ ችግር የለበትም ማለት አይደለም። አብይ በጣም ብዙ ችግር አለበት፣ ድካሞች አሉበት። በዚህ ሰዓት ደካማ የሆነ ማዕከላዊ መንግስት እንዲመሰረት ሆኗል፣ ክልሎችን ነቃቅ በማድረግ ማለት ነው። ይሄንን ቢያስተካክል በሀገር ውስጥ ነገር ላይ የተጋረጠውን የጸጥታና የሰላም ችግር ሊቀለብሰው ይችላል የሚል እምነት አለኝ። ከምርጫ በኋላ በምርጫ የሚመጣው ህጋዊ መንግስት የሀገሪቱን የአስተዳደር ሁኔታም በህዝብ ውሳኔ በህዝብ ውሳኔ ሊያስተካክል ይችላል። የህገ መንግስቱንም መቀየር ይችላል። ይሄኛው ግን ሀያ ሰባት አመት የተገነባውን ስርዓት በሁለት ወር ውስጥ በሌላ ሽግግር መንግስት ብናደርግ ሌላ አይነት ጣጣ ውስጥ እንከትናል የምል እምነት አለኝ። እና ደግሞ ጠቅላይ ሚኒስትር አሁን አሻግሮ ሌላ ጊዜ ምርጡ እምቢ ህዝብ ፈልግ ይመርጣል፣ ባይፈልግ ይተዋል እንጂ ገለልተኛ የሚባል ነገር የለም። ለሽግግር መንግስት የሚጋብዝ ነገር አይታየኝም። አስፈላጊነቱም የተሻለ ዋስትና ይሰጠናል የምል እምነት አይታየኝም። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። መልካም ምሽት በድጋሚ እንመኛለን። አድማጮች፣ የወቅቱ የፖለቲካ ሁኔታ የሚመለከት ከሁለት እንግዶች ጋር የተደረገ ውይይት ነበረ። ትዝታንም እንግዶቿንም አመሰግናለሁ። አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጣዩ ፕሮግራም እስከ ማጠቃለያ የሚያዳርሳችሁ ለየት ያለ ፕሮግራም ነው። ትናንት ታስታውሳላችሁ፣ ዓለም አቀፍ የሴቶች ቀን ነው። ይህን ዓለም አቀፍ የሴቶች ቀን ምክንያት በማድረግ ደሳለኝ ለየት ያለ ዝግጅት አለኝ ብሏል። በኢትዮጵያ ሰምታችኋል አይደለም? የሴቶችን ዓለም አቀፍ ቀን ምክንያት በማድረግ በሴቶች ብቻ የተሰየመ ችሎት፣ የሴቶችን ቀን ምክንያት በማድረግ በሴቶች ብቻ የሚበር አውሮፕላን፣ ብዙ ነው እና ይህንን ጉዳይ በተመለከተ ታዲያ ደሳለኝ በሴቶች ብቻ የተዜሙ ሙዚቃዎች አቀርባለሁ ብሏል። በዚህ ዝግጅት ደግሞ ሚኒስትር ላውጣና የክፍላችን ባልደረቦች ሴቶች በሙሉ ተሳትፎበታል። መልካም ደሳለኝ፣ ቀጥል። ምርጫህን የሴቶች ፕሮግራምን፣ የሴቶች ሙዚቃን የተመለከተውን ዝግጅትህን በሙዚቃ ቃና እስከ ማጠቃለያ ዜና እንሰማሃለን። መልካም ምሽት አድማጮች። አዲሱ አመሰግናለሁ፣ የአየር መስመሩን ስለለቀክልኝ። አንተው በደንብ ተናግረዋል፣ የምጨምረው ብዙ ነገር የለኝም። የዛሬው የሙዚቃ ቀና ፕሮግራም ዜማዎቹም የሴቶች አዘጋጆቹም ሴቶች ናቸው። ትዝታ በላቸው፣ ጽዮን ግርማ፣ ሳሌም ሰለሞን እዚህ ስቱዲዮ አጠገቤ ይገኛሉ። ትዝታ በላቸው ማስታወቂያ አይገባኝም። ሳሌም ሰለሞን እሷንም እንደዚሁ። ሳሌም እስቲ ቆይም ለአድማጮቻችን ትንሽ አንቺ ድምፅሽን ሰምተው ካወቁም ይቅርታ ካላወቁም ግን እስቲ እንደው አንቺን በሚመች መልኩ ራስሽን እስኪ ኢንትሮዲስ አድርግ። ሰላም ሰላም፣ እኔ ሳሌም ሰለሞን እባላለሁ። እንደ እንግዳ ተጠርቼ እዚህ በመምጣቴ በጣም ደስ ይለኛል። አዲስ አበባ ተወልጄ ያደግኩ ሰው ነኝ፣ ግን ኤርትራዊት ነኝ። ከአስር አመት በላይ ሰርቻለሁ እንደ ጋዜጠኛ ያው እዚህ ቪኦኤ ከምጀምር ግን አራት አመት ነው ያደረኩት። ያው በአማርኛም በትግርኛም በእንግሊዝኛ ምሰራለው። እንኳን ለዓለም አቀፍ የሴቶች ቀን አደረሰን ለማለት እና ያው እዚህ ከባልደረቦቼ ጋር ለመጫወትና ለማውራት፣ ለሴቶች ትግልም ሆነ ተሳትፎ ለመጫወት ነው የመጣሁት። አመሰግናለሁ። ሳልም፣ ቀጣይዋን እንግዳይ ማስታወቂያ አይገባኝም፣ ምክንያቱም ጽዮን ግርማ በዚህ በሙዚቃ ቀና ፕሮግራም ላይ ለበርካታው ራቶች እየሰራች ነች። በቀጥታ ወደ ዜማችን ነው የምንገባው። የሚቀጥለውን ዜማ የምታስተዋውቅልን ከዚያ በፊት ግን እስቲ እንደው ትናንት ስለተከበረው የሴቶች ቀን ወደ ሙዚቃው ከመሄዳችን በፊት የምትነግሩን ለአድማጮች አንዳንድ ነገሮች ካሉ እስቲ ትዝታ ካንችል ጀምር። ከትዝታ እንዳትጀምር ለምን መሰለህ ከትዝታ ማትጀምረው እኔ ራሴ ትዝታን መጠየቅ የምፈልገው ጥያቄ ስላለኝ፣ እሷ ስለ ሴቶች ከመናገሯ በፊት ራሷ የምትጠየቀው ጥያቄ አላት። እንግዲህ ትዝታ በአሜሪካ ድምጽ ውስጥ ቀዳሚ ወይም ዋና የሚባሉ ድምጾች ካላቸው ሴቶች ውስጥ ናት። የትዝታን ድምጽ የማያቅ የትዝታን ፕሮግራም ያላዳመጠ በአሁኑ ሰዓት ወጣት የሆነ ሴት አለ ብዬ መናገር ይቸግረኛል። በጣም ያጋነንኩት አይደለም፣ የምሬን ነው። ግን አሁን እኔ እዚህ ሀገር ከመጣሁኝ አሜሪካን ሀገር ከመጣው ትንሽ ቅርብ ጊዜ የሚባል አይነት ነው። በጣም አስቸጋሪ የሆነ አስቸጋሪ ስል በጣም ብዙ ጊዜን የሚጠይቅ ህይወት የኑሮ ቀመር ያለበት ነው። እንደ ኢትዮጵያ እንዳለ ነው። ኢትዮጵያም እንሰራለን፣ በርግጥ። ግን ኢትዮጵያ እንዳለ ነው። ሰአታችንን በደንብ የምንጠቀምበት አይደለም። ና ትዝታ እዚህ ሀገር መተሽ ልጆች ወልደሽ ልጆች እያሳደግሽ ከዛው ላይ ደግሞ እንግዲህ የአፍሪካ ቀንድ የተባለው ቦታ ትንሾ ሰብሰብ ያለ የፖለቲካ ሁኔታ ያለበት አገር ነው። በዛም ላይ ደግሞ ኢትዮጵያ ውስጥ ለረጅም ጊዜ የቆየ የተወሳሰቡ ችግሮች ያለበት የምንለው አገር ነው እና እንደሱ አይነት አፍሪካ ቀንድ ውስጥ በአፍሪካ በሆርኖፍ አፍሪካ ዲቪዥን ውስጥ ማኔጂንግ ኤዲተር ነሽ እና በእንደዚህ ያለ የሴቶች ቀን ውስጥ አንቺን ከሙዚቃው በተጨማሪ አንቺ ራስሽ ሴቶችን ማንቃት ነው የሚባለው አይደለ? ኢምፓወር ማድረግ ሲባል ሴቶችን ማብቃት ነው የሚባለው እና አንቺ እንዴት አድርገሽ ነው ይሄን ነገር እዚህ ጋር መድረስሽ ራሱ ለሌሎች ሴቶች ጋዜጠኛ መሆን ለሚፈልጉ ሴቶች በሙያሽ ራሱ ትልቅ ዋጋ አለው። እስቲ ንገሪን፣ እንዴት አርገሽ መብቃት አለባቸው ሴቶች? አንደኛ ደስ በጣም አመሰግናለሁ ሁላችንንም ስለ ጋበዝክ እንግዲህ ትላንት ተከብሮ የዋለውን የሴቶች ቀን እናስብ ነው ያልከው ጽዮን ደግሞ አሁን ጉዳዩን ወደ እኔ ነው ያዞረችው እና እዛ ውስጥ ነሽ አንቺ ራስሽ ብዬ ነው ጽዮን ለጥያቄው አመሰግናለሁ አንድ ነገር ስትሰሪ በህይወትሽ በአጋጣሚ ነው የሌሎችን ህይወት የምትነኪው እንጂ የራስሽን ኑሮ ነው የምትኖሪው የመማር ህልም ካለሽ ለራስሽ ነው የምትማሪው። የማግባት ልጆች፣ የመውለድ ስራ፣ የመስራት ለራስሽ ነው ትጋትሽና ጥረትሽ በአጋጣሚው እድለኛ ከሆንሽ አድማጭ ተመልካች፣ አድናቂ፣ አፍቃሪ ወይንም ደግሞ የሚጠላሽም የሚኖርበትን ሁኔታ ታፈርያለሽ ና ባጭሩ እኔ አስቤ ተልሜ ስለ ህይወቴ አስባለሁ ተልማለሁ አይደለም። ይህንንም እድል ያገኘሁት እዚህም የደረስኩት። ነገር ግን በጣም እግዚአብሔርን አመሰግናለሁ ስለሆነው ነገር ሁሉ እና ወደ ሴቶች ጉዳይ እንመለስ። ግን አልመለሰችን። ልንመልሱ እንመለሳለን ወደ ሴቶች። በአጋጣሚ ነው የሚለውን አመጣሽ። በእርግጥ እግዚአብሔር ካልፈቀደ ምንም ነገር አይሆንም። የእግዚአብሔርን አመጣሽ፣ የራስሽን ጥረት፣ የራስሽን ያደረግሻቸውን ነገሮች ግን አልነገርሽንም፣ ደብቀሽናል። ምንም የደበቅኩት ነገር የለም። በትጋትና በጥረት ግብ ኖሮሽ ከሰራሽ ትልቁ ትምህርት ይሄ ነው። አንድ ሰው በህይወቱ ግብ ካለው በዛ ግቡ ላይ በጥረት እና በትጋት ሙያውንም ማፍቀር ይጠይቃል። በአንድ ሙያ እኮ ስኬታማ ለመሆን ማፍቀር ሙያውን ይጠይቃል። ና የሙያ ምርጫ ላይ ብዙ ሰው እድል አይኖረው እና እድል ስናገኝ ደግሞ ያው በትጋት ከተሰራ ማንም ሰው የሰው ልጅ በምንም አይነት ሙያ የሚያፈቅረው ከሆነ ስኬት ያገኛል ብዬ ነው ነው የማስበው። እና መፈለግና መትጋት የሚለውን በዛሬው የሙዚቃ ቃና ለሴቶች እህቶቻችን እሱን ቃል አስርጸን ትዝታ ተቀጠለ። እሺ፣ አንድ ጊዜ ከመቀጠሏ በፊት እኔ ግን ያስተዋልኩት ትዝታ ስትገልጽ በስራዋ ያው የምትሰራቸው በጋዜጠኝነት የምትሰራቸው ጉዳዮች ይሁን፣ ስጽፍ ይሁን በሬዲዮ መታ ስትናገር ያስተዋልኩት ከሆነ በየቀኑ መታ ስለ ሴቶች ይሁን ስትጽፍ የሴቶችን እሮሮ ይሁን የሴቶችን ችግር በምትናገርበት ወይም በምትሰራበት ጊዜ ያው ከእሷ ጋር ልክ እሷ ሰርታ ተምራ ልክ እንደምትጓዝበት መንገድ ላይ ከእሷ ጋ ይዛቸው ድምጻቸውን የምታጎላበት መንገድ ሆኖ ስለሚሰማኝ በንደዛ አኳያ ነው። አይ ቲንክ የጋዜጠኝነት ስራው የሴቶችን ድምጽ ለማጉላት የሚችለው በትዝታው። በጣም ነው የማመሰግነው። አሁን ወደ ሙዚቃው እንሄድ። አዎ፣ ምክንያቱም ቀደም ብዬ ወደዚህ ስቱዲዮ ከመምጣቴ በፊት እንደውም ሙዚቃ እያንዳንዳችሁን ስጠይቃችሁ ነበረ። ምን አይነት ሙዚቃ ነው ስል እያንዳንዳችሁ የራሳችሁን የሙዚቃ ምርጫ መርጣችኋል። ትዝታ፣ አይ ዊል ሰርቫይቭ። አዎ በግሎሪያ ጌነር መንፈስህን የምታነቃቃ የምታበረታታ ሴት ነች። ግሎሪያ ጌነር ይመስለኛል በሺ ዘጠኝ መቶ ሰባዎቹ መጨረሻ ላይ ነው ይሄ ሙዚቃ የወጣው። በዲስኮ ዘመን ነው የተደነሰበትም ነው። አይ ውል ሰርቫይቭ ይባላል። ጥለኸኝም ብትሄድ ሕይወትን እቋቋመዋለው ጽናት አለኝ የሚል አይነት ነው እና እንስማ ውስጥ Many nights thinking how you did me wrong, and I grew strong, and I learned how. እንግዲህ ደስ አድማጮችህ ግሎሪያ ጌነርን ሰምተው እንደተደሰቱ እንዳስታወሷትም ተስፋ አደርጋለሁ። ግሎሪያ ጌነር ይህንን ሙዚቃ የተጫወተችው እግዚአብሔር ይስጥልኝ አንተን አሁን የነገርከኝ ያስታወስከኝ በ1978 እንደ አውሮፓ አቆጣጠር ነው። እሷ አሁን የ69 ዓመት አረጋዊት ናት። ነገር ግን ጉግል አድርጎ በቪዲዮ ላይ ቢመለከቷት የዲስኮውን ጠረጴዛ በጣም ታነቃንቀው የነበረ ናትና በጣም እናመሰግናለን፣ ይሄንን መልካም ትዝታ ያለው ሙዚቃ ስለተወችልን። አሁን ተረኛዋ ሳሌም ናት መሰለኝ። ሙዚቃዋንም ታስተዋውቃለች አርቲስቷንም። አርቲስቷ አሊሻ ኪስ፣ ዘፈኑ ደግሞ ዲስ ጋርል ኢዝ ኦን ፋየር ወይም ደግሞ ልጅቷ እሳት ላይ ናት። ግን እሳት ስንል ምሳሌያዊ እሳት ነው የምናወራው ያለ ነው እንጂ የምር እሳት ደግሞ እንዳይመስላችሁ። በነገራችን ላይ የእሳት ነገር ከነሳሽ ሻይቀር አንቺ፣ እሳትን በተመለከተ ጥይትን በተመለከተ በሆነ አጋጣሚ የሆነ ቦታ ላይ ነበርሽ አይደል? እሱን አንስተሽ ስ ትንሽ ጥይት ምን አገናኛቸው? ዝም ብሎ ወደ እኔ አዙሮ ሊያመጣ ስለፈለገ ነው የሚመስለው። ግን አይ ቲንክ እንደሚመስለኝ ለማንሳት የፈለገው ደስ ኤርትራ ውስጥ ናሽናል ሰርቪስ ወይም ደግሞ ብሔራዊ አገልግሎት የሚባል አሰራር እንዳለ ለማንሳት ፈልጎ ነው የሚመስለኝ ያለው። ያው ሴቶችም ሆኑ ወንዶች ያለ ምርጫ ብሔራዊ አገልግሎት ማድረግ እንዳለባቸው የአገሪቱ አሰራር ነው። ስለዚህ በዛ አኳያ እኔ ከኢትዮጵያ ተባረን በወጣንበት ጊዜ ተማሪ ያለው እንደ እሱ አይነት ጥያቄ መጥቶ ተሳትፊ ያለው ያው እሱ ነው መሰለኝ ለማንሳት የፈለገው። ግን ወደ አሊሻኪ ስንመለስ እንዴት ነበረ? ጠመንጃ ይዘሽ ስትሄጂ ይደነገጥሽ? ለመጀመሪያ ጊዜ ፈራሽ ወይስ አዲስ ክህሎት እየተማርኩ ነው ብለሽ ደስ አለሽ? ያው አዲስ አበባ አስተዳደጌ እኔ በጣም ብዙም ችግር አላየውም ነበር። ወደ አስመራ ስገባ ግን ማለት ጦርነት ስለነበረ በጊዜው ከባድ ነበር። በተለይ ችግር አይቶ ለማያቅ ሰው በጣም ከባድ ነበር። ማለት የኔን ችግር ከሌሎች ጋር ለማነጻጸር ሳይሆን ወይም ለማየት ሳይሆን ያው የተለየ ችግር ነበረው። ግን ቶሎ ብዬ እንዳድርግ ያደረገኝ ሁኔታ ነው። የሕይወትን ጉዳይ ያጠነከረኝ ጉዳይ ነው። የሕይወትን ጉዳይ አመዛዝኝ እንዳይ ያደረገኝ ጉዳይ ነው። ስለዚህ ምንም የሚያጸጽተኝ ጉዳይ የተማርኩበት ጉዳይ ነው። ስለዚህ እንድጠነክርና እንደ ማለት ስለምፈልገው በደንብ ቆሜ እንድናገር የተሳሳተ ነገር ካለ ያለ ፍራት እንደምናገር ለመጀመሪያ ጊዜ አይኔን የከፈትኩበት ልል የሚያስችለኝ ሁኔታ ነበር። በተለይ ራሴን እንደምችል እንደሱ አይነት ሁኔታዎች ስለተፈጠሩ ሴትነት ዋናው ጉዳይ ደግሞ ራስን መቻል መጠንከር መብቴን እንዳውቅና ቆሜ እንድናገር ያደረገኝ ቦታ ሁኜ ነው ማስበው ግን በጣም ጥሩ ነገሮች ነበሩት ከሰዎች ጋር የምትሳተፍበት ፍቅርን የምታይበት ቦታ አለ ልክ እንደዛ ደግሞ ችግር ያለበት ጊዜ አለ እኔ ጦርነት አላየው ስለዚህ ለዛ በሰላም ነው የተመለስኩት ምንም ችግር አልነበረኝም ትንሽ ነበርኩኝ ስለዚህ ጥሩ ነው ብዬ ነው ማስበው ለእኔ። እናመሰግናለን። አዎ። ስለዚህ አሁን ወደ አሊሻንቆቆጭ ብለሻል። አሊሻን አንቺ እየጠየቅሻት ነው እና አብሬም እየሰማሁ ነው። ከዛ ባለፈም በቅርቡ በኒውዮርክ ታይምስ ላይ ጽፋው ነበር። በቅርቡም ደግሞ አውር ቮይስ የሚለው የቪኦኤ ፕሮግራም ላይም እዛም ላይ ተናግረው ነበር እና ሰምቻታለሁ። ወደ ዜማ ስንመለስ አሁን ይሄ አሊሻ ኪስ ስለ ገርልስ ኦን ፋየር ስትል ያው ምሳሌያዊ ነው። እሳት ስትል ምሳሌያዊ አድርጋ ነው የምትናገረው። እና ምንድን ነው የምትለው ግጥሙ ስለ ኃይል የሴቶችን ኃይል ለማጉላት ተብሎ የተጻፈ ነው የሚመስለው ስትናገር። ቪዲዮንም ራሱ ካያችሁት እንስራ ተሸክማ የሁሉም ሴት በሁሉም አኳያ ያለው ሴት ጥንካሬ እንዳለው ኃይል እንዳለው ለማሳየት ብላን የዘፈነችው ወደዛ እንሄድ በለው። Spirit of Marilyn calling me audibly ballin' she said that she would never leave. Continue to torture me, telling me to come with her underneath my comforter. And she brought a gun with her, pills and some rum with her. Took me on the balcony, telling me to jump with her. Yeah, I'm in the ghost, but I ain't doing stunts with her. I ain't trying to be that. haters just wanna see that. But I got him Aggie, cause I win the gold like Gabby. She's just a girl and she's on fire. fire. I than a fantasy. ሺ ስሰሙት የቆያችሁት ስ ርል ን ልጅቷ ሳት ላይ እየተረማመደች ነው የሚል የአሊሻ ኪስን ዘፈን ነው። ስሰሙት የቆያችሁት አሁን አይ ቲንክ ቀጥሎ ሊመጣ የተዘጋጀ ያለው የቢያንሴ ጂዘል ኖልስን ራንስ ወርልድ የሚለውን ዘፈን ለመጋበዝ እየተዘጋጀን ነው። አይ ቲንክ ተዘጋጅታ መታለች። እሱን ልታስረዳን ግን ከመጀመራችን በፊት እኔ ሁላችንም ለማወቅ ነው የምንፈልገው። ጽዮን ያው ቪኦኤ ወይም የአሜሪካ ድምጽ ብርቅ ጋዜጠኛችን ናት። ጥያቄ ወደ እሷ ለማዞር እፈልጋለሁ እና እንዴት እንደመጣሽ እዚህና፣ ምን አይነት ሕይወት እንዳሳለፍሽ ኢትዮጵያ ውስጥ ትንሽ ልታዋግኝ ይችላለሽ። ትዝታ ያለችው ነገር መጣ። ቅድም ትዝታ ያመጣናት ምክንያት ስለነበረ ነው። ምክንያቱም ትዝታ ይሄንን የአፍሪካ ክፍሉን ካቆሙት ሰዎች አንዷ ስለሆነ የተጠቃሽ ስለሆነች ነው። እኔ ገና በጣም አጭር ጊዜ ነው ቪኦኤ ውስጥ የቆየሁት ና ከዛ ፊት የነበረውን አጠር አድርጌ በአንድ አማርኛ ከጋዜጠኝነት ውጭ ህይወት አልነበረኝም። ስጀምር በጋዜጠኝነት ነው ህይወቴን፣ የወጣትነት ህይወቴን የጀመርኩት፣ አሁንም በጋዜጠኝነት ውስጥ ነው ያለሁት። ታሪኬ ግን እንደዚህ ለመነገር የሚበቃ ትልቅ ወይም ታሪክ አይደለም ና በዚህ እንለፈው። ምናልባት የትንስታ ቦታ ጋዜጣ ላይ ነው የሰራሽው? የት ነበር የሰራሽው? ስንት አመት ነበረ? ኢትዮጵያ የሰራ ይከብዳል ጋዜጠኛን መጠየቅ እንደዚህ አይነት ነገሮች እና ያውም ደግሞ ኢትዮጵያ ውስጥ ዲስ ገርል ኢዝ ኦን ፋይር እንደተባለው ኢትዮጵያ ውስጥ በጋዜጠኝነት መስራት እሳት ውስጥ እንደ መራመድ ነበር አንቺ የነበርሽ ጊዜ እና እስቲ ንገሪን ልምድሽን። እሺ፣ እንግዲህ በጣም ከገፋችሁኝ ልናገር ድሬዳዋ ነው ቶሎ ልጅ ያደግኩት እዛ ድሬዳዋ ነው። እንግዲህ መጀመሪያ ደረጃ ትምህርቴ ነው የተማርኩት። ከዛ በኋላ አዲስ አበባ ስመጣና ጋዜጠኝነት ትምህርት ስጀምር ከትምህርቴ ኦልሞ እኩል በኩል ማለት ይቻላል ስራ የጀመርኩት እየተማርኩ ነው ስሰራ የነበረውና ፎርቹን ጋዜጣ ነው መጀመሪያ የጀመርኩት። ከዛ እንግዲህ እንዳይደክማችሁ ከዛ ሪፖርተር ነው የሄድኩት። ረጅም ነው ማለት ነው ረጅም። ከዛ በኋላ ሪፖርተር ነው የሄድኩት። ከዛ በኋላ ደግሞ ኤቢቢአይ የሚባል ለአጭር ጊዜ ለአስር ወር የሰራ ግን በጣም ቆንጆ የሆነ ጋዜጣ ነበረ፣ ኤቢቢአይ ዊክሊ የሚባል የሳምንት፣ ግን በጣም ትልቅ ደረጃ ሲደርስ ያው በአጋጣሚ በመንግስት ተዘግቶ ተቋረጠ። ከዛ በኋላ የራሴን ጋዜጣ ጀምር የነበረ እምቢልታ የሚባል በጣም ጥሩ የነበረ ጋዜጣ ነው። እሱም እንደዚሁ ኮፒ ወደ አስር ሺ እያደገ ሲመጣ ተዘጋ። አንድ አመት ተኩል ያህል የራሴ የፖለቲካ ጋዜጣ ነበረኝ። ከዛ በኋላ አዲስ አድማስ ጋዜጣ አዘጋጅ ነበርኩኝ። አዲስ አድማስ ይታወቃል፣ ፖፕላር ነው። እዛ ነበርኩ። ከዛ በኋላ ደግሞ መጨረሻ ላይ ፋክት የሚባል መጽሄት ላይ እዛም ነበር ምሰራው። እሱም እንደዚሁ በመንግስት ተዘጋ። እንግዲህ አሁን መጨረሻ ቪኤ ይመጥቻለሁ። እንግዲህ ይሄ ነው ያለው። እንግዲህ ወደ ሙዚቃ የልሂድ እና መጀመሪያ ላይ ትዝታን ልክ እዚህ ጋር ስቀመጥና ትዝታን ሳያት የሚሰማኝ ስሜት አለ ሁልጊዜ። ልክ አሁን የምንመርጠው ሙዚቃ ገርልስ ራን ደ ወርልድ የሚለውን አሁን ይህን ሙዚቃ ስመርጥ ልክ ትዝታ አይምሮ ውስጥ እንደምትመጣ ሁል ሁልጊዜ እናት አይምሮ ውስጥ ትመጣለች እና ሁሌም ሴቶች ቀን ሲባል እናቶች ናቸው ወደ ህሊና የሚመጡት። እናቶች የትኛውንም ሀገር ኢትዮጵያ ውስጥም የሆኑ ከኢትዮጵያም ውጭ የሆኑ የእናቶች ዋጋ በጣም ትልቅ ነው የምትለውና ቢዮንሴ ቪዲዮንም ሲታይ ጉልበት አለው ከኋላዋ ሴቶች ይኖራሉ። በጉልበት ነው የምትዘፍነው ዘፈኑን የምታወጣውና እሷ የሰለጠነ ሀገር ነው ያለችው ግን የሚሰማት ይመስላል ባልሰለጠነ ሀገር ያሉ እናቶች። ስለዚህ ይሄ ሀይል ያለው ዘፈን ስለሆነ ይህን ዘፈን ለአድማጮቻችን ብንጋብዝ እናቶች የመሩ ነው እና ደግሞ በተለይ ለኢትዮጵያ እናቶች የማያለቅሱበት የማያዝኑበት ቀና ብለው የሚሄዱበት እድልን ይስጣቸው። እንደ ሌሎች ሀገር ሴቶችም በጣም ከባድ ነው የነሱ ችግርና፣ እሱን እድል ይስጣቸው ለእናቶቻችን የሚል መልእክት ነው ያለ ያደመጣችሁት ዜማ የቢዮንሴ ኖልስን ገርልስ ረን ዘ ወርልድ የሚለውን ዜማ ነው። ትዝታ ስለ ሴቶች፣ ስለ እናቶች ወይም ስለ ኢትዮጵያ መናገር የምትፈልጊው ነገር እንዳለ ከፊት ሽታረድ ቻለሁ። አዎ ልክ ነው። ቀደም ሲል ስለ ጦርነት አንስተናል። አንቺም እናቶች ያላቸውን ሚና ተናግረሻል። ና በተለይ የኢትዮጵያ እናቶች ላለፉት አርባ አመታት ልጆቻቸውን በተለያየ ጦርነት ሲገብሩ ነበር። ልጆቻቸውን ብቻ ሳይሆን ባሎቻቸውን፣ ወንድሞቻቸውን፣ አባቶቻቸውን ሲገብሩ ነበረ እና እውነትም አሁን ቀደም ሲል እንደሰማ ነው እንደ ቢያንሴ ዜማ ወንዶች ወደ ጦርነት በሚሄዱበት ጊዜ አገሩን ቀጥ አድርገው የሚይዙት እናቶች ናቸው። አሁን ለምሳሌ እስር ቤት በሚታሰሩበት ጊዜ እየተመላለሱ ስንቅ የሚያቀብሉት ልጆቻቸውን የሚያጽናኑ የሚጎበኙ ሴቶች ናቸው። እውነትም ሴቶች ዓለምን ያዞሯታል ቢባል እውነት ነው እና በዚህ አጋጣሚ እንደው ከመለያየታችን በፊት ደስንም እዚህ ዛሬ የሙዚቃው ዝግጅት ላይ እንድንገኝ ስለጋበዘን በጣም እያመሰገንኩኝ፣ ሌላ ደግሞ ማመስገን የምወደው የአገራችን መሪ በአሁኑ ወቅት ሃምሳ በመቶ ሴቶች እንዲሆኑ ያውም ደግሞ ድሮ ከተለመደው እነኚህ የስፖርትና የወጣቶች እንዲ እንዲህ ከሚል ውጪ የሰላም ሚኒስቴር፣ የመከላከያ ሚኒስቴር የሚሉትን በጣም ለሀገር አስፈላጊ የሆኑ ውሳኔ ሰጪ የሆኑ ቦታዎች ላይ ሴቶችን በማስቀመጣቸው የኢትዮጵያ ሴቶች እድለኞች ናቸው። ትንንሽ ልጆች ልጃገረዶች እየተማሩ ያሉ አሪያ ይኖራቸዋል የሚያዩት ይኖራቸዋል፣ የሚል እምነት ነው ያለኝ። ሴቶቹንም በዚህ አጋጣሚ በዚህ ዓለም አቀፍ የሴቶች ቀን እንኳን ደስ ያላችሁ። ለሀገራችሁ ፍሬ ታመጣላችሁ። ሰላም ይኑር በሀገራችን በሚል ላጠናቅቅ እወዳለሁ እና ከእናንተም ጋር ስለቆየሁኝ አመሰግናለሁ። ሳሌም ጽዮና ነው። በጣም እኛም እናመሰግናለን። ደስ ሰዓታችን አለቀ ስላልከን ነው እንጂ የሚያበቃ ጉዳይ አይደለም የሴቶች ታሪክ። አመሰግናለሁ። ትዝታ ሳሌም ጽዮን። የተከበራቸው የሙዚቃ ቀን አድማጮች አብራችሁ ስለቆያችሁ በጣም እጅጉን አመሰግናለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንነኝ በእኔ በኩል ቻው ደሳለኝን ለሙዚቃ ቃናው እናመሰግናለን። በእኔም በኩል ለኢትዮጵያም ለዓለም ሴቶች ሁሉ እንኳን ለማርች ኤይት የዓለም ሴቶች ቀን አደረሳችሁ። ላለው የማጠቃለያ ዜና ላሰማችሁ ላለፉት አምስት ዓመታት የአማራ ክልል ፕሬዚደንት ሆነው ያገለገሉት አቶ ገዱ አንዳርጋቸው ከፍ ላለ ኃላፊነት መታጨታቸውን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ ለአቶ ገዱ አሸኛኘት ባህር ዳር ላይ በተሰናዳ ዝግጅት ላይ ትናንት ምሽት ተገኝተው ንግግር ባደረጉበት ወቅት አቶ ገዱ አዲሱን ስራቸውን የሚጀምሩት ከአንድ ሳምንት በኋላ መሆኑን ከመግለጽ በስተቀር የሥራውን ምንነት አልተናገሩም። አቶ ገዱ በለውጥ ውስጥ ነበራቸው ያሉትን አጋዥ ሚናም ጠቅላይ ሚኒስትር አብይ ባድናቆት አንስተዋል። ኢትዮጵያን ከምናፈርስ እኛ ሺህ ጊዜ ብንፈርስ ይሻላል ያሉት ዶክተር አብይ ሀገሪቱ ያለችበትን ሁኔታ ሲገልጹ በአሁኑ ጊዜ ችግሮች እንደገጠሟቸውና አሳዛኝ ዜናዎችና መርዶዎች አዘውትረው እየተሰሙ መሆኑን አስታውሰው ችግሮቹ ግን ሊያቆሙን አይችሉም ብለዋል። ችግሮቻችንን ተቋቁመንና በከፍተኛ ጀግንነት አሸንፈን ይህችን አገር ለመጪ ትውልድ ማሸጋገር የኃላፊነት ድርሻችን ነው። ይሄ ደግሞ የጋራ ርብርብን ይጠይቃል ብለዋል ጠቅላይ ሚኒስትሩ። የኦሮሞንና የአማራን ሕዝብ ትስስር አስመልክቶም ኦሮማራ የሚለው እንቅስቃሴ የተሸረሸረና እየተሸረሸረ ያለ የሚመስለው ያለ የሚመስላቸው አሉ ብለው ያ አስተሳሰብ ትክክል እንዳልሆነና ትስስሩ እንደጠነከረ መሆኑን ተናግረዋል። በዚሁ የአቶ ገዱ አንዳርጋ ናቸው አሸኛኘት ላይ ሰፊ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ደመቀ መኮንን በተለይ ሀገሪቱን ዋና ከተማ ጉዳይ አንስተው አዲስ አበባ ሁሉም ነዋሪዎቿ የሚኖሩባትና የሚበለጽጉባት የጋራችን በመሆኗ በከተማይቱ ላይ የሚነሳውን የባለቤትነት ጥያቄ አስመልክቶ ሰፊ ውይይት ሊደረግበት ይገባል ብለዋል። ባሸኛኘቱ ስነ ስርዓት ላይ ከፌዴራልና የክልል ባለስልጣናት በተጨማሪ የባህር ዳር ነዋሪዎችና ከሌሎችም አካባቢዎች የተጋበዙ እንግዶች እንደነበሩ የባህር ዳር ሪፖርተራችን አስቴር ምስጋናው ዘግባለች። አስቴር በዚህ ክንዋኔ ላይ ሰፋ ያለ ዘገባ እያሰናዳች ነው፤ ከሰሞኑ ይዛ ትመለሳለች። አልሳንቶስ ቴክኒሻኑ ነው። እኔም ዜናውን ያሰማችሁ ሰለሞን አባተ በዚሁ የሚሰናበታቸዋለን። ጤና ይስጥልኝ። በ22 በ25ና በ30 ሜትር ባንድ እስከ ምሽቱ አራት ሰዓት ያስተናገርነው ፕሮግራም እዚህ ላይ ያበቃል። አዲሱ አበበ ነኝ። ፕሮግራሙን የመራው ንጉሱ ታምሬ። መልካም ምሽት።